ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በአጭር ሞገድ በሀያ አምስት እና በሰላሳ ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የዛሬ እሁድ ጥር 3 2007 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ቆንጂት ይታየና ሄኖክ ሰማ እግዜር ነን። በዛሬ መስታወት ሰሞኑን በዓል ነውና የበዓል አከባበር ልማዶችና ሌሎች ትውፊቶች ምንነትና አንድምታን ከአንድ የባህል አጥኝ ጋር የተካሄደ ውይይት እናቀርባለን። ምናልባት ይህ ዘመናዊው ትምህርት ያመጣው ጣጣ ሊሆን ይችላል ወይም ደግሞ ግሎባላይዜሽን የሚባለው ነገር ያመጣው ጣጣ ይሆናል። ብዙ ጊዜ እንደ ድሮው ሲሆን አታይም። አንድ ዘመንፈስ ቅዱስ አብርሃ የሚባሉ ሰው አንድ ጊዜ የጻፉት ነገር ትዝ ይለኛል። ኢትዮጵያ የፈረንጁን ጎረምሳ ከነ ንፍጡ ቅፍ አርጋ ስባ ስማ ጎትታ አስገባችው ያሉት ነገር ነው። እና እኛ የሚያኮራ ባህል ለሰው የሚጠርፍ ታሪክ እያለን የሚረባውን ቢሆን ጥሩ ነው የማይረባውን ባህላቸውን ግን እያስገባ ነው እየሄድን ነው። እና በዚህ ምክንያት ብዙ ነገር እየቀነሰ እየቀረ ይሄ። በሌላኛው ዘገባችን የደቡብ አፍሪካን የህዝብ ቁጥር ከእናቶችና ህጻናት ደህንነት ጥበቃ አኳያ የሚቃኝ ዝግጅት አለን። ባለፈው ሳምንት ሁለት አብሮ አደግ ወጣቶች ተባብረው የጀመሩትን ትምህርታዊ ድረገጽ የተመለከተ አቅርበን ነበር። የስቱዲዮ ውይይታችን ዛሬ ይቀጥላል። ተጠቃሚዎች የራሳቸው ናቸው መጥተው ይዘቶችን ድረገጹ ላይ የሚያካፍሉት እና እነዚህ ተጠቃሚዎች የሚያካፍሏቸው ይዘቶች ሌሎች ተጠቃሚዎች በነጻ ያገኛቸዋል ማለት ነው። ለሁሉም እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ንጉሱ ታምሬ ነው ዝግጅታችንን የሚመራው። በቅድሚያ የዓለም ዜና እንደምናምሽታቸዋል። ዜናውን የማሰማው አዲሱ አበበ ነኝ። ከተቋቋመ 109 ዓመታትን ያስቆጠረው ታሪካዊውና በኢትዮጵያ የመጀመሪያው ሆቴል ኢቴጌ ጣይቱ ዛሬ ጠዋት ከፍተኛ ቃጠሎ እንደደረሰበት ተገለጠ። በርካቶች በዚህ ቅርስ ውድመት ያዘኑ ሲሆን ፖሊስ የቃጠሎን መነሾ እያጣራሁ ነው ማለቱን እስክንድር ፍሬው ዘግቦልናል። ዛሬ በእቴጌ ግቢ ሀዘን ነው። ከ1998 ጀምሮ በመሃል ፒያሳ የቆመው ታሪካዊው አንጋፋው የኢትዮጵያ የመጀመሪያ ሆቴል አደጋ ደርሶበታል። ጠዋት ሶስት ሰዓት ገደማ እንደተነሳ የተገለጸው የእሳት ቃጠሎ አደጋ በዚህ ሆቴል ላይ ያደረሰው ጉዳት ከፍተኛ መሆኑም ታይቷል። ሁኔታውን ከቅርብና ከርቀት ሲመለከቱ የነበሩ በርካቶችም በዚህ ቅርሱ ውድመት ሲያዝኑ ቁጭታቸውን ሲገልጹ ተሰምተዋል። ከሰዓታት በኋላ በስፍራው ስደርስ እሳቱ የጠፋ ቢሆንም በአካባቢው የነበረው እንቅስቃሴ የተመልካቹ ስሜት አልበረደም። በሆቴሉ አልጋ ይዘው የነበሩ አንዳንድ የውጭ ሀገር ዜጎችም ሻንጣቸውን እያያዙ ሲወጡ ተመልክቻለሁ። ፖሊሶችና የእሳት አደጋ ሰራተኞችም ከስፍራው ነበሩ። የአራዳ ክፍለ ከተማው ኮማንደር ጋሻው ጽጌ የእሳቱ መነሻ ምክንያት እየተጣራ መሆኑን ለቪኦኤ አስረድተዋል። እየተጣራ ነው። እንደ ፖሊስ መጣራት የሚገባቸው ነገሮች ጣርተን በኋላ ምናሳውቀው ነው የሚሆነው። አሁን ቅድሚያ የሰው ሕይወት ማዳን እና እሳቱን ማጥፋት በቀዳሚ ተግባራችን። ይህን እየሰራ ያላችሁ መረጃ በሰው ላይ የደረሰ ጉዳት አለ? ምንም አይነት በሰው ላይ የደረሰ ጉዳት የለም። ንብረቶቹንም ለማግለል ዛሬ የቃጠሎ አደጋ የደረሰበት እቴጌጣይቱ ሆቴል በተለይ ከተወሰነ ጊዜ ጀምሮ የጾም ብፌን ጨምሮ በተለያዩ ባህላዊ ምግቦችና መስተንግዶች በርካታ ደንበኞችን እያፈራ ነበር። አንጋፋና ወጣት ድምጻውያን የሚቀርቡበት የሙዚቃ ዝግጅትም ይጠቀሳል። ታሪካዊነቱ ትናንትን ከዛሬ ማገናኘቱ ደግሞ ኢትዮጵያውያንም ሆነ የውጭ ዜጎች እንዲያተኩሩበት ዋነኛ ምክንያት መሆኑ አልቀረም። ከደረሰበት አደጋ ገግሞ እንደገና ይቆም ይሆን? ቃጠሎውን እየተመለከቱ ከሰነዘሯቸው ጥያቄዎች አንዱ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ነገ እስክንድር ሰፋ ያለ ዝርዝር ይዞ ይቀርባል። አመሰግናለሁ። ለአሁኑ ትናንት ቅዳሜ ሰሜን ምስራቅ ናይጄሪያ ውስጥ ከደረሱት ሁለት ፍንዳታዎች አንዱ በአስር ዓመት ልጃገረድ የተፈጸመ መሆኑ ተገለጠ። ማይዱጉሪ ከተማ ውስጥ በሚገኝ የገበያ ስፍራ የደረሰው የሴቲቱ አጥፍቶ ጠፊ ፍንዳታ በትንሹ አስራ ዘጠኝ ሰዎች ገድሎ ሌሎች ወደ ሀያ ማቁሰሉም ታውቋል። ለጥቃቱ ኃላፊ ነኝ ያለው ግን አልተሰማም። ይሁንና የቦርኖ ዋና ከተማ ማይዱጉሪ የሚገኘው የእስላማዊ አማጺ ቡድን ቦኮሃራም ይዞታ አካባቢ እንደሆነ ይታወቃል። አድማጮች፣ የዜና የሚተላለፍላችሁ ከቪኦኤ የአማርኛው አገልግሎት ነው። ዛሬ እሁድ ፈረንሳይ ዋና ከተማ ፓሪ ውስጥ ብዙ መቶ ሺህ ሕዝብ ባደረገው ሰላማዊ ሰልፍ የፈረንሳይ ፕሬዝዳንት ፍራንሷ ኦላንድ መካፈላቸው ተነገረ። ሰልፉ ባለፈው ሰሞን ሽብርተኞች ባካሄዱት ጥቃት ከሞቱ 17 ሰዎች ቤተሰቦች ጋር የሀዘን ተካፋይነትንና አጋርነትን ለመግለጥ መሆኑንም ታውቋል። የአውሮፓ የመካከለኛው ምስራቅና የአፍሪካ መሪዎች አንድነታቸውን ለማሳየት ከፕሬዝዳንት ኦላንድ ጋር እጅ ለእጅ ተያይዘው ታይተዋል። ከመሪዎቹ መካከል የእንግሊዝ ጠቅላይ ሚኒስትር ዴቪድ ካሜሩን፣ የጣሊያው ጠቅላይ ሚኒስትር ማቴዎ ሬንዚ ለዚህ የስፓኙ ጠቅላይ ሚኒስትር ማሪያኖ ራጆ፣ የጀርመኗ ቻንስለር አንገላ መርከል፣ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ፣ የማሊው ፕሬዝዳንት ኢብራሂም ቡባካር ክኢታ፣ የፍልስጤማን ፕሬዝዳንት ማህሙድ አባስ፣ የዩክራይኑ ፕሬዝዳንት ፔትሮ ፖሮሸንኮ ይገኙባቸዋል። ሰሜናዊ ሊባኖስ ከተማ ትሪፖሊ ውስጥ በሚገኝ አንድ ካፌ ውስጥ በደረሰ የአጥፍቶ ጠፊ ፍንዳታ ቢያንስ ዘጠኝ ሰዎች ሞቶ ሌሎች ሰላሳ ሰባት ቆሰሉ። በሊባኖስ ትልቋ ሁለተኛው ከተማ የደረሰውን ጥቃት ያካሄደውት ታሃራ ሳሚር አልካያል እና በሊል መሐመድ አል ማሪያና የተሰኙ ሁለት አጥፍቴ ጠፊዎች መሆናቸውን የገለጹት ባለስልጣናት፣ በዚያው አካባቢ የሚገኘው የሱኒ ማንኩቢን ወረዳ ነዋሪዎች ናቸው ብለዋል። ሰዎቹ አድማጮች ለሰዓት ዋለን ዜና በዚያው አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ25ና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ስርጭታችን እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት። በድጋሚ እንደምን አመሻችሁ። የመስታወት አዘጋጅና አቅራቢዎች ቆንጅት ታየና ሄኖክ ሰማ እግዜር ነን። በምሽቱ የመስታወት ዝግጅታችን ሰሞኑን በዓል ነውና የበዓል አከባበር ልማዶችና ሌሎች ትውፊቶች ምንነትና አንደምታን ከአንድ የባህል አጥኚ ጋር የተካሄደ ውይይት እናቀርባለን። በሌላኛው ዘገባችን ወደ ደቡብ አፍሪካ ይሆናል የምናቀናው የእናቶችና የሕጻናት እንደዚሁም የቤተሰብ ጥበቃ የተመለከተ ዘገባ ይዘናል። በየጊዜው ወጣት አዳዲስ ስራ ፈጣሪዎችን እናስተዋውቃችኋለን። ዛሬም ይቀጥላል። የሙዚቃ ግብዣ እናስቀድምና ወደ ዝግጅቶቹ እንለፍ። uh የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። በየሁለት ሳምንቱ እሁድ የሚተላለፈው የመስታወት ዝግጅትን ይዘን አብረናችሁ እናመሻለን። ወደ ቀዳሚው ዘገባ ስናልፍ ዘመን የጠገቡ ልማዶችና አንዳንድ የባህል ቅርሶች መቅረትና መረሳት በማህበረሰቦች ማንነትና እድገት ላይ ሊያሳድር ይችላል የሚባለው አንድምታ አነጋጋሪነትም ይህን ያህል ረጅም እድሜ የዘለቀ ነው ይለናል የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ። የገና በዓል አከባበርን ተንተርሶ የተሰናዳው ይሄ ፕሮግራም እየቀሩ መጡ በሚባሉት አንዳንድ የባህል አከባበር ልምዶችና ሌሎች ትውፊቶች ምንነትና አንድምታን አስመልክቶ ከአንድ የባህል አጥኚ ጋር የተካሄደ ውይይት ይዟል። አለሙ ኃይሌ ይባላለሁ። ባህልና ቱሪዝም ሚኒስቴር ውስጥ በቅርስ ጥናትና ጥበቃ ባለስልጣን መስሪያ ቤት የጥንታዊ ጽሑፎች ተርጓሚና አጥኚ ከፍተኛ ባለሙያ ሆኜ እዛ በመስራት ላይ ይገኛሉ። አቶ አለሙ ይህን የትላንቱን የልደት በዓል ምክንያት በማድረግ እየቀሩ መጡ ስለሚባሉ ልማዶች ይልቁንም ደግሞ የበዓላት አከባበር ወጎች አንዳንድ ነጥቦችን እናንሳና እንወያይ። በበዓል አከባበር ስርዓት ከዚህ ቀደም የነበሩ ሁኔታዎች እንግዲህ ከጊዜ ብዛት እየተለወጡ የቀሩም የመጡ የበረከቱ አሉ የሚባል አስተያየት ብዙ ጊዜ ይሰማል። ልዩነቱን እንመልከት። ምን ቀረ? ምን ዛሬ ቀድሞ በሚደረገው መልኩ ይካሄዳል? ዋና ዋና ከሚባሉት የገናን በዓል አከባበር በተመለከተ እንደረደረ አው እንግዲህ በገና ጊዜ አብሮ ከመብላቱ ከመጠጣቱ ከመዘመሩ እግዚአብሔርን ከማመስገኑ ጋር የገና ጨዋታ ግን አሁን እንደ ድሮ ነው ለማለት አይቻልም። ምክንያቱም ድሮ በየቦታው ሜዳው እንደ ልብ ነበር፣ እና በዛ ምክንያት ብዙ ወጣቶች ተሰብስበው ገና ጨዋታ አይቆጡም ጌታ ሲናዬ ሲና ገናዬ እያሉ እየዘፈኑ በደንብ ያከብሩት ነበር። አሁን ግን ብዙ ጊዜ ቦታው በሙሉ እንግዲህ ባዶ ቦታ ከተገኘ አሁን ለሌላ ጉዳይ ነው የሚውለው። እንደዚህ ይጫወቱበት ነበር፣ እንደዚህ ያምርበት ነበር። ይህን ቦታ እንዴት እንንከባከበው፣ እንዴት እንዲቀጥል እናድርገው የሚል በመጥፋቱ ምክንያት እየጠፋ እየሄደ ይመስለኛል። ሌላው ደግሞ ያው የኑሮ ውድነት ነው። የኑሮ ውድነት ምንም ልታደርገው አችልም። በኑሮ ውድነት ምክንያት እንደ ድሮ አብሮ መብላቱ አብሮ መጠጣቱ በየቤቱ እየተጠራሩ ቡና እያፈሉ ያው ቁርጡንም፣ ስጋውንም፣ ጠጁንም እያሉ በጎረቤትና ጎረቤት እየተጠራራ ይበላ ይጠጣ ነበር፣ ደስ ይሰኝ ነበር። አሁን ግን በኑሮ ውድነት የተነሳ ይሄ ሁሉ እንደ ድሮ ነው ማለት አይደለም። በእርግጥ አልቀረም፣ በአንዳንድ ቦታ ግን የኑሮ ውድነቱ አስቀርቶታል ለማለት እችላለሁኝ። እነኚህ በተለይ የገናን በዓል አከባበር መሰረት አድርገን የትላንትን ትኩሱን በዓል መሰረት አድርገን እናንሳ እንጂ በሌሎች የጎሉ ትልልቅ በዓላት እንዲሁም ደግሞ በባህል ትልቅ ስፍራ ከሚሰጣቸው እንደ ዘመን መለወጫ የመሰሉ በዓላት ውስጥም በተመሳሳይ መልኩ ይታያልና፣ ከቦታና ከጊዜ ሁኔታዎች ጋር ነገሮች የተለየ ይዞታ መላበሳቸው እንዳለ ሆኖ ይህን የቀድሞ ልማድ አዳዲስ ሁኔታዎችም ይሸፍኑታል። ወጣቶች የሚሉ የሚያዘወትሯቸው ራሱ ስለ ባህሉም የሚያውቁ የሚረዱት ጉዳይ አነስተኛ መሆን በርካታ ምክንያቶች ይጠቀሳሉ። እነኚህ አከራካሪ ነጥቦች በተነሱ ጊዜ ምን ይላሉ? በእርግጥ ባህሉ እየተወረሰ ነው? አንድ አባት ለልጁ ማውረስ የሚችለው ስለ ባህሉ ራሱ ቀድሞ የሚያውቀው ግንዛቤ ያለው፣ ይሄስ በምክንያትነት ሊወሰድ ይችል ይሆን? እንግዲህ እንደምታውቀው ኢትዮጵያ መቼም ድሃ ትሁን እንጂ በታሪክ ፍራሽ ላይ በባህል ፍራሽ ላይ ተኝታ የምትምነሸንሽ ሀገር ናት ይሏታል። እና ብዙ የሚያኮራ ደስ የሚል ነገር ነበራት። ባህሏ ይጣፍጣል፣ ታሪኳ ይመስጣል። እና ይህ መሳጭ ባህል ይህ የሚጣፍጥ ታሪክ እንግዲህ ቀደም ሲል በትክክል የተሰራበት ይኖር ነበረ። አባቶችም ለልጆች ያስተምሩ ነበር። አሁን ግን ምናልባት ይሄ ዘመናዊው ትምህርት ያመጣው ጣጣ ሊሆን ይችላል። ወይም ደግሞ ግሎባላይዜሽን የሚባለው ነገር ያመጣው ጣጣ ይሆናል። ብዙ ጊዜ እንደ ድሮ ሲሆን አታይም። አንድ ዘመንፈስ ቅዱስ አብርሃ የሚባሉ ሰው አንድ ጊዜ የጻፉት ነገር ትዝ ይለኛል። ኢትዮጵያ የፈረንጁን ጎረምሳ ከነ ንፍጡ ቅፍ አድርጋ ስባ ስማ ጎትታ አስገባችው ያሉት ነገር ነው። እና እኛ የሚያኮራ ባህል ለሰው የሚጠርፍ ታሪክ እያለን የሚረባውን ቢሆን ጥሩ ነው። የማይረባውን ባህላቸውን ግን እያስገባ ነው እየሄድን ነው። እና በዚህ ምክንያት ብዙ ነገር እየቀነሰ እየቀረ ይሄዳል አባቶችም በአሁኑ ሰዓት ትምህርት ቤት ይሄድ ነው እንጂ ልጆችን እስቲ እንደ ድሮ ቁጭ ብለን በሳት ዳር ቁጭ ብለን እስቲ ተረቱን እናውራ እስቲ እንቆቅልሹን እንደዚህ የሚል ነገር የለም እና በዚህ በዚህ በኩል ብዙ እየተጎዳን እየሄድ ነው። ደግሞ ባህል የሚገኘው ደግሞ ከህብረተሰቡ ዘንድ ነው። ህብረተሰቡ ስራዬ ብሎ ሲያስብበት፣ ለልጆች እንዲተላለፍ እናርግበት ሲል፣ እንደ ራሱ ሲኮራበት ነው ደስ የሚለው። አሁን ግን ብዙ እንደማፈር እያለበት ነው ያለው በአባቶቹ የማይኮራ ልጆቹ የማያስብ በቅሎ ብቻ ነው ይባላል። እና በዚህ በዚህ ምክንያት ብዙ ነገር ይቀራል። ብዙ ጊዜ እንደው አሁን ለሰዓሊያን፣ ለሲኒማ፣ ለስነ ጽሁፍ ለጥሬ ነገር ሁሉ ይሆን ነበር ባህሎቻችን አውቀን ብንጠብቃቸው ብናቆያቸው እና ከባህላችን የሚገኙበት ሁኔታ በአሁኑ ሰዓት እንደ ድሮ ነው ለማለት አያስደፍርም። እንዳልኩ አንዱ ዋናው ነገር መጫወቻ ቦታዎች ፐርፎርም የሚያደርጉበት ቦታ አይገኝም። በአሁኑ ሰዓት እንደው ባዶ ነገር ተገኘ ወደ ልማት ተብሎ ወደዛ እየሄደ ነው ያለው እና ብዙ ጊዜ የሚቆዩም አይመስለኝም። ባህሎቻችን በዚህ አይነት ከቀጠል ቅርስም እንግዲህ ዘለቄታ ላለው የሰው ልጆች የማህበረሰብ እድገት ወሳኝ ነው እና ባህልን ወግም መጠበቁ እንዲህ እንዳሁኑ አጋጣሚ ሲገኝም አንስቶ መነጋገር እና ትኩረት እንዲሰጠው ማድረግ አስፈላጊ በመሆኑ ነው ይሄንም ፕሮግራም የምናነሳው። አቶ አለሙ እንደው መሰረታዊ የሆነ አንድ ትልቅ ጭብጥ አንስተዋል። ትምህርትንም ጭምር ጠቅሰዋል። ዘመናዊ ትምህርት ስልጣኔ ቀድሞ የነበረን የራስን ባህልና ወግ እስከ ማስጣል የደረሰ የሚመስልበት ያ ደግሞ መሰረት ያለው ዘለቄታ ያለው እድገት ለማምጣት አይረዳም የሚለውን የሚተቹ ወገኖች እንደሚያነሱት ስልጣኔና ዘመናዊነት የራስ የሆነውን ባህል የደረጀውን ወግም ይዞ ነው የሚያዘውን መርጦም ቢሆን የሚበጁትን ወጎችና ልማዶች አሰራሮች ይዞ ነው የሚለው ጠንከር ያለ መከራከሪያ ነውና፣ በእሱ ላይ ስምን አስተያየት አለዎት? እውነት ነው። መቼም ባህል እርግጥ አንዳንድ ጎጂ ልማዶች ሊኖሩ ይችላሉ። በዚህም በሚመለከት አቶ መንግስቱ ለማ ያሉት ነገር አለ። ጥሩ ልማድ አለ፣ መጥፎ ልማድ አለ፣ ጠንቋ ይኑር ነው ወይ ሰው እንዳታለለ ብለዋል። እና ባህላችን የምንኮራውን ያህል አንዳንድ መቅረት የሚገባቸው ባህሎች ሊኖሩ ይችላሉ። ይሁን እንጂ አሁን ዋናው ነገር ይሄ ሁሉ የሚገኘው ከባህል ነበር። መገናኛቸው ይሄ እዚህ ነበር ሰዎቹ አሁን ግን እንደ ነገርኩ ቦታ እየጠበበ አሁን እሺው ላሌ የሚባል ነበረ እኔ የማውቀው ምንድን ነው ግጭት የሚባል ነበረ ምንድን ናቸው እነዚህ እሺው ላሌ ማለት ጢሎሽ የሚሉት በከፍር ላይ ሆነው ከትልቅ ዛፍ ላይ ሆነው እሱን እየገፉ ሴቶቹ በተለይ እሱን ሲገፉ ይውላሉ እየተመላለሱ የሚያከብሩት በዓል ነው ስነ ቃልም አብሮ ነበረው እሺው እሺው ላሌ እያሉ ይሉታል እና ብዙ ግጥም ነበረው አሁን ረስቸው ነው እንጂ እሱ ሁሉ። አሁን ዛፎችም ተመንጥረው በማለቃቸው ምክንያት እየቀረ ነው። አሸንድዬ ሁሉ የሚባልበት ለህዝቡ የሚያሳዩበት ሰፊ ቦታ ነበረ። ድሮ እንደ ልብ ነበረ። እንደገና ሁሉ እሱም አሁን ቦታ እየጠበበ እየቀረ እየሄደ ነው። አባዬ ሁሉ እነዚህ ሁሉ ነበሩ። እንግዲህ አሁን የሁሉ እየቀነሰ እየሄደ ነው። ይሄ በከተማ የቦታ ጥበት፣ የኑሮ ሁኔታ በእጅጉ የጎላ ነው እና ለውጡ በገጠሩስ ውስጥ ያንኑ ይሃል። እንዲሁ ተቀይሯል ያኗኗር ሁኔታ በራሱ መንገድ መቀየሩ መለወጡ አይቀርም። በገጠርም ግን በገጠሩ ያለው ሁኔታ የታዘቡት የተመለከቱት ካለ? አዎ ገጠሩም ቢሆን አሁን እንደ ድሮ አይደለም። የዘመናዊ ዘመናዊ ትምህርቱ መሰልጠን ማለት የራስን ባህል መተው፣ መናቅ፣ ማቃለል መስሎ የሚታያቸው ሰዎች አሉ። እንደ ኋላ ቀርም ያዩታል እና በዛ ምክንያት ብዙ እየተረሳ እየመጣ ነው። አሁን ለምሳሌ የቆሎ ትምህርት ቤት በየገጠሩ ድሮ አክህር አስኮላ ትምህርት ቤት እንዳትገባ ዘመናዊ ትምህርት ቤት እንዳትገባ ቀጥታ እየተገዘትን ነበር። እንዳንቀድስ ሁሉ እንዳንማር ዘመናዊ ትምህርት ይደረግ ነበረው። በገጠሩማ ጭራሽ ነገር አይሞከርም ነበር። አሁን ግን ወደ ዘመናዊ ትምህርት እንዲገፋ ነው ልጆችን ቤተሰቡ የሚያደፋፍረው እና በዚህ በዚህ ምክንያት አሁን የቆሎ ትምህርት ቤት እየቀነሰ የመጣበት ሁኔታ አለ። እንግዲህ ቆሎ ትምህርት ቤት ወይም ደግሞ የአብነት ትምህርት ቤት ጠፋ ማለት ዜማው ፍኔው የመጽሐፉ እውቀት ሁሉ ቅዳሴው፣ ውዳሴው፣ ንባቡ ይህ ሁሉ እየቀነሰ ሄደ ማለት ነው እና በእውነቱ በጣም ሊታሰብበት የሚገባ ነው። እንደ ባሕረ ሀሳብ የዘመን አቆጣጠሩ ሁሉ የጥንታዊ ፍልስፍና ሁሉ የታሪክ ነገር የባህል ነገር የምናውቀው ከቤተ ክህነት ትምህርት ነው አብዛኛውን እና እሱ ሁሉ አሁን እየቀረ ነው ማለት ይቻላል። አንዳንድ ቦታ እንደ ድሮውም መንደስ ለማርያም ብሎ ለምኖ መብላት አይችልም። ምክንያቱም ኑሮ እየተወደደ ስለሄደ የሚያስተምረውም የለም እና በዚህ ምክንያት አንዳንድ ትምህርት ቤቶች እየተዘጉ ናቸው። ለምሳሌ ዋሸራ ትልቅ ቅኔ ትምህርት ቤት እንደነበረ ነው። እኔ ዛሬ አራት አመት ሄጄ ነበረ፣ ተዘግቶ ነበር ያገኘሁት የቅኔ ዩኒቨርሲቲ የሚባለው ቦታ እና ሌላውም እንደዚሁ ችግር አለበት። ጠቃሚ መሆኑን አኩሪ ባህላችን መሆኑን ይህንን ሁሉ የሚያስረዳ ሚያስተምር ካልተገኘ በትንሽ ጊዜ በኋላ ሁሉንም እናጣለን ብዬ አስባለሁ። በእርግጥም ያሳስባል። በተለይ የደረጀ የትምህርት ስርዓት ያላቸው የቅኔ ትምህርት ቤቶች ለዘመናዊም ትምህርት ሊረዱ ሊያዋጡ ይችላሉ። በዛ መንገድም የመጡ እና ዘመናዊን ትምህርት የተማሩ የተሻለ እውቀትና፣ ችሎታ ክህሎት እንዲኖሯቸው ረድቷል የሚባሉትን በተመለከተ በተለይ በእነሱ ላይ ያተኮረ ውይይት ለማቅረብ እንሞክራለን። ቅድም ባነሱት ላይም እንዲያውም በአንዳንድ ባህሎች በጃፓን የመሰሉ ስልጣኔዎች የራሳቸውን ይዘው መሄድ በመቻላቸው ዘመን የጠገበውን ያን የደረጀ ባህልና አኗኗር ነቅሰው መርጠው በጎን ይዘው በመሄዳቸው ዘመናዊ የሚባለውን በአግባቡ በጣም በበለጸገ መልኩ ለመጠቀም አስችሏቸዋል የሚል እምነት ባለበት አስተሳሰብ ነው። እኛ የቀደመውን ነገር በሙሉ ወደ መጣሉ ያዘነበልን የሚመስለው እውነት ነው። ቀደም ሲል ጀምሮ ነው። አለቃ ሲዳን ወልድ ክፍሌ አንድ የሚሉት ነበረ የማናውቀውን ፊደል ሩዝ ከሚሽን ቤት ስንጋበዝ በጥፈት ወጪት በቀለም ዳካ በምላስ በብር በቀለም ማንካ የውጭ ቋንቋ ብንፈተፍት አያጠግበንም። ለሩቅ ራት ለዘመቻው ስንቅ የሚሆን የዳቦ ቆሎ ግዕዛችን አማርኛውም የንብ እንጀራ በላስቶች ቀፎ ቀድሞ ሲሰራ ከአረብ፣ ከሱርስት፣ ከዕብራይስጥ የተቀመመ እጅግ ጥፍጥ እያሉ መጀመሪያ የራስን መያዝ የራስን ባህል የራስን ታሪክ አጥብቆ ይዞ ከዛ በኋላ ደግሞ ወደ ፈረንጁ መሄድ የሚቻል ነበረ እያሉ የሚመክሩበት ሁኔታ ነበረ። እና እውነት ነው፣ ይህ አባባል እኔ በጣም ይመስጠኛል። የሀገራችንን እንቁ የሆነ ባህል ታሪክ በእውነቱ ልናቆየው ልናሻሽለው ይገባል። እነ ጃፓን እንደ ጠቀስከው ወደ ውጭ ሀገር ሄደው እንዳይቀሩ ጥሩ ጥሩ ነገር ቀስሞ መጥተው ሀገራቸውን እንዲያስተዳድሩ ነው ያደረጓቸው። እነሱም ከመጡ በኋላ ያን የማይረባውን ባህል ጥለው ደህና ደህናውን ሳይንሱን፣ ቴክኖሎጂውን፣ የስራ ባህላቸውን የመሳሰሉትን ሁሉ ወደ እነሱ እየሳቡ በሀገራቸው እንዲሰፋ አድርገዋል። እና እኛም እንደዚህ መሆን እንዳለብን የድሮ ጃፓናይዘር ሲባሉ የነበሩት እነ ከበደ ሚካኤል እነ ነጋራስ ገብረህይወት ባይከዳኝ እነዚህ የመሳሰሉ ሁሉ ከጃፓን ለምን አንማርም? ጃፓኖች የራሳቸውንም ሳይለቁ የውጩን አምጥተው ሁለቱን አዋህደው በስራ አስፋፍተቦታል ይላሉ። እና እኛም እንደዚህ ካላደረግን ብዙውን ነገራችንን የምናጣው ይመስለኛል። ከበደ ሚካኤል ጃፓን እንደምን ሰለጠነች የሚል እራሱን የቻለ መጽሐፍ እስከ መጽሐፍ ድረስ የደረሱ ናቸው። አዎ እነ ብላቴን ጌታ ሕሩይ ሁሉ ጽፈዋል። ጃፓን ሀገረ ብርሃን የሚል መጽሐፍ እንደዛ ከነሱ እንድንቀስም ነው አሰባቸው የነበረው። ውይይቱ ይቀጥላል። በተለይ ደግሞ ቀደም ብሎ ያነሷቸው እነኛን ዘመን የጠገቡ ትምህርት ቤቶች የካበተ ሀብታቸው እንዲሁ በከንቱ ሲበተን ማየት የትውልዱን ምርጫ አይሆንምና ትኩረት አድርገን እንከታተላለን። አቶ አለሙ ኃይሌ በኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን የጥንታዊ ጽሁፎች አጥኚና ተርጓሚ ከፍተኛ ባለሙያ፣ ለጊዜው አመሰግናለሁ። እግዜር ስጥልኝ።

I'm gonna እንደተከታተሉት የአሜሪካ ድምጽ ራዲዮ ጣቢያን ነው። የመስተዋት ስርጭት እስከ አራት ሰዓት ድረስ ይቀጥላል። አስተናጋጆቻችሁ ቆንጅ ይታይና ሄኖክ ሰማ ጊዜር ነን። የደቡብ አፍሪካ ህዝብ ብዛት ከ50 ሚሊዮን በልጧል። የስራ አጥነቱ መጠንም 25 ከመቶ ነው። በዚህ ሁኔታ ውስጥ ታዲያ የሀገሪቱ መንግስት ለብቻቸው ልጅ ለሚያሳድጉ ሴቶች የሚሰጠው ድጎማ ወጣት ሴቶች ገቢ ለማግኘት ብለው ልጅ እንዲወልዱ ያበረታታል የሚል ስጋት ተፈጥሯል። ቱሶ ኩማሎ ከጆሃንስበርግ አንዳንዶቹን ወጣት እናቶች ስለ ጉዳዩ አነጋግሮ የዘገበውን እናካፍላቸዋለን። ቆንጅት ታቀርበዋለች። ስታለቅስ የምትሰማዋ ህጻን ለ25 ዓመቷ ወጣት ለሲምፒዌ ጉዌቡ ሁለተኛ ልጇ ናት። የመጀመሪያ ልጇ ገና ሁለት ዓመቱ ነው። የጆሃንስበርጉ የስዌቶ ቀበሌ ነዋሪዋ ወጣት የልጆች እናት ስርአት ናት። ታዲያ የገቢ ምንጯ ምንድን ነው? ሁለቱ ልጆቿ ሲምፔዌ፣ ድህነቱና የስራ እድል ማጣቷ ብስጭትጭት ሲያደርጋት አንድ ቀን ትነሳና የ22 ዓመት ልጅ ክሳለች ነው ምን ነው እኔ ልጆች ወልጄ ከመንግስት የልጅ ማሳደጊያ ድጎማ እየተቀበልኳ አልኖረውም ብላ ትወስናለች። የመጀመሪያ ልጇን እንደወለደች ያቺ ከመንግስት የምትሰጣት በአንድ ልጅ በወር 30 ዶላር የማትሞላ ድጎማ እንደማትበቃ ትረዳዋለች። ምኑን ከም አድርገው ብላ ስታሰላሰል አንድ ሀሳብ መጣላት። ምን ሁለተኛ ልጅ ወልጄ ተጨማሪ 30 ዶላር ልቀበል የሚል። እኔ ልጆች በወለድኩና ገንዘቡን በጨመረ ቁጥር ኑሮ በየአመቱ እየባሰበት ነው የሚመጣው። ስራ የለም፣ እኔ ማግኘት አልቻልኩም። እንግዲህ ገንዘብ ፍለጋ ከመዞር ያንኑ መንግስት የሚሰጠውን ድጎማ መቀበል ይሻላል። እሱ በየወሩ እንደሚመጣ ስለማውቅ በእርግጠኝነት ተማምኜ ይጠብቃለሁ። ሌላዋ የስዌቶ ወጣት ታብሉሌ ምጉኒም 24 ዓመቷ ነው። ሁለት ልጆች ወልዳለች። ታዲያ ምጉኒ ልጆች የወለድኩት ለገንዘቡ ብዬ ነው ብላ አፋውጥታ አትናገርም። ነገር ግን በነሱ ሰበብ በምታገኘው ገንዘብ በልታ እንደምታደር አትሸሽግም። ሌላ ልተማመንበት የምችለው ምንም የለኝም። ይህ ገንዘብ በእርግጠኝነት ይመጣል። መንግስት ምስጋና ይግባው። አንዳንዶቻችን በዚሁ ከመንግስት በሚሰጠን ተማምነን ነው የምንኖረው። ግዴታ ነዋ። እነዚህ ሁለት ወጣቶች በምሳሌነት የሚያሳዩት በርካታ ወጣትና ታዳጊዎች ልጆች እየወለዱ ካሁኑ ሀምሳ ሁለት ሚሊዮን በደረሰውና እየጨመረ በመጣው የደቡብ አፍሪካ ሕዝብ ቁጥር ላይ ተጨማሪ ጫና እያደረሱ መሆናቸውን ነው። እንደ ኤሮፓውያን አቆጣጠር በ1991 ደቡብ አፍሪካ ውስጥ የተወለዱት ህጻናት ቁጥር ከ500 ሺህ በለጥ የሚል መሆኑን የመንግስት ስታቲስቲካዊ መረጃ ያመለክታል። በ1998 የህጻናት ድጎማ መርሃ ግብር ተጀመረ። በየአመቱ የሚወለዱት ቁጥር በእጥፍ ጨምሮ ከ1 ሚሊዮን በላይ ይወለዱ ጀመር። በ2011 ብቻ 1 ነጥብ 2 ሚሊዮን ልጆች ተወለዱ። ይህ ታዲያ ቀድሞውንም በስራ አጥነት፣ በድህነትና የዜጎች እኩልነት አለመስተካከልን ጨምሮ በተለያዩ ችግሮች ተወጥራ ያለችውን ሀገር የህዝብ ብዛት ከመጠን በላይ በሆነ ፍጥነት እያሳደገው ነው በማለት ስጋታቸውን የሚገልጹ ብዙዎች ናቸው። የመንግስቱ አቅም አሁንም ቢሆን ከመጠን በላይ ተወጥሮ ነው ያለው። ለህዝቡ ነጻ ህክምና ይሰጣል። የኤች አይ ቪ ኤድስ ወረርሽኝን ለመዋጋት ከአለም ከማናቸውም ትልቁ ለኤች አይ ቪ ህሙማን መድኃኒት የማዳረስ መርሃ ግብር ያለው በደቡብ አፍሪቃ ነው። የመኖሪያ ቤት፣ የመብራትና የውሃ አገልግሎት ድጎማም መንግስት ለህዝብ በነጻ ነው የሚሰጠው። የህጻናት ድጎማውን በተመለከተ መርሃ ግብሩ መሰረታዊ ግቡን እያሟላ ነው ይላሉ አንዳንዶች። ደቡብ አፍሪካ በዓለም ዙሪያ ካሉ ታዳጊ ሀገሮች ውስጥ እጅግ ሁሉን አቀፍ የሆኑ የማህበራዊ ኑሮ እንክብካቤ ስርዓቶች ካሏቸው ሀገሮች አንዷ ነች። የህጻናት ድጎማው የዚህ ፕሮግራም አይነተኛ አካል መሆኑን የተባበሩት መንግስታት ድርጅትና ደቡብ አፍሪካ በጋራ ያካሄዱት ጥናት ይመሰክራል። ድጎማው ለአጠቃላዩ ቤተሰብ ምግብና ሌላም አስፈላጊ ቁሳቁስ መግዣ የሚውል ቢሆንም በአጠቃላዩ ግን ህጻናቱን እየጠቀመ ነው ይላሉ ጥናቱን ያዘጋጁት። ድጎማውን ለማግኘት ቤተሰቦች ሌላ የገቢ ምንጭ እንደሌላቸው ማስረጃ ማቅረብ ይኖርባቸዋል። በ2008 እድሜያቸው ከ17 ዓመት በታች የሆኑ 8 ሚሊዮን ልጆች ይህንን ድጎማ ሲቀበሉ፣ በዚህ ባለፈው 2014 የገንዘብ ድጋፉ ሲደርሳቸው የቆየው ሰዎች ቁጥር 11 ሚሊዮን እንደተጠጋ ተነግሯል። ታዲያ ይህ መርሃ ግብር ጥሩ ነው እንዴ? ቤተሰብም ይጠቀምበታል? የሚሉት ሁሉም አይደሉም። ሮሼል ፒኔስቴን ለቭ 167 የሚባል የሴቶች እኩልነትና ደህንነት ተሟጋች ድርጅት መስራች ናቸው። ይህ የህጻናት ድጎማ መርሃ ግብር ለአንዳንዶቹ ለተቸገሩ ወጣት ሴቶች ያልሆነ መልዕክት ሊያስተላልፍ ይችላል በማለት ያስጠነቅቃሉ። ይልቅ አርግዘሽ ሁለት ሁለት መቶ ራንድ ሽን አትቀበይም? ይሏቸዋል። የሀገራችን ሴቶችና ታዳጊዎች ደግሞ በአካላዊና በስነ ልቦናዊ በደሎች ሲዋከቡ የኖሩ ስለሆኑ ይህን የሚሏቸውን ይቀበላሉ። ሁለት መቶ ራንድ ለልጃቸው እድሜ ልክ የሚያኖረው ይመስል እንዲህ ካለው ከድጎማው ይልቅ ሴቶቹ የመንግስት እጅ ጠባቂ እንዳይሆኑ የሚያስችላቸው ስራ ይሰራ በማለት ነው ሮሼል ፒሜንቴል የሚቀሰቅሱት። ለወጣት ሴቶች የስራ እድል የሚያስገኙ ስልጠናዎች እንዲሰጣቸው፣ የትምህርት ወጪ ድጎማም እንዲደረግላቸው ይመክራሉ። ወጣት ሴቶች ስለ ራሳቸው ሕይወት የተሻለ ምርጫ እንዲወስዱ፣ መቼ ልጅ ልውለድ፣ ስንት ልጅ ልውለድ የሚለውን ጨምሮ ትክክለኛውን ውሳኔ ለማድረግ አቅሙ እንዲኖራቸው የአነስተኛ ንግድ ስራ መጀመሪያ ብድርን የመሳሰለው ቢከናወንላቸው ልጅ እየወለዱ ገንዘብ ከመቀበል ይልቅ ዘላቂ ጥቅም ያገኙበታል በማለት ፒመንተል ይሟገታሉ። 不敢再一杯。 የመስታወት ዝግጅት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በዚህ ዝግጅት ታዲያ በየጊዜው ከእድሜ ኩዮቻቸው ጋር በመሆን ስራ የሚፈጥሩ አዳዲስ አሰራሮችን የሚቀይሱ ወጣቶችንና ስራዎቻቸውን እናስተዋውቃለን። ሁለት አብሮ አደግ ወጣቶች ተባብረው የጀመሩትን ትምህርታዊ ድረገጽ አስመልክቶ የተካሄደው የስቱዲዮ ውይይት ዛሬም ይከተላል። ሚካኤል ሙላት አራጌ ይባላል። የምኖረው ሄልሲንኪ ፊንላንድ ነው። ከጓደኛዬ ጋር በመሆን ከጓደኛዬ ከፍጹም አሳምነው ጋር በመሆን እንዲሁም ከሌሎች የቡድን ሜምበሮች ጋር በመሆን የአቦጌዳ ዶት ኮም እየተባለ በአይነቱ የመጀመሪያ የሆነ ትምህርታዊ ድረገጽ አቋቁም እንግዲህ ትምህርታዊ ድረገጽ ነው። የአቦጌዳ ዶት ኮም ከዛ ጋር ታይዞ እኔም ድረገጻችሁን ስመለከተው ነበረ የተለያዩ ትምህርቶችን የሚያስጨብጡ ቁም ነገሮችን የሚያሳዩ አሰራሮችን የሚያሳዩ ቪዲዮዎችን እና ጽሁፎችንም ጭምር ያዘለ ነው። ትምህርታዊ ድረገጽ ማለት ምን ማለት ነው? በቅድሚያ ትምህርታዊ ድረገጽ ማለት በተለያዩ የትምህርት ዘርፎች ማለትም በጤና፣ በቴክኖሎጂ፣ በንግድ ስራ፣ በስራ ፈጠራ፣ በአስተዳደር እንዲሁም እኔ እዚያውን መጥቀስ አልችላቸው በተለያዩ ትምህርት ዘርፎች ያሉ ወይም የተሰሩ ጥናታዊ ጽሑፎች፣ ዜናዎች፣ መማሪያና ማስተማሪያ ቪዲዮዎችን ያለው ድረገጽ ማለት ነው። እንግዲህ እንደዚህ አይነት ድረገጾች በስፋት በዓለም ዙሪያ በተለያዩ ቋንቋዎች ካን አካዳሚ አለ። ከዛም ደግሞ ዩዴሚ የመሳሰሉት በገንዘብ ክፍያም በነጻም ማንኛውም ሰው ትምህርት የሚፈልግ ሰው ካለ ትምህርት የሚቀስምባቸው አሰራሮችንና ሂደቶችን የሚያይባቸው ድረገጾች ናቸው እና የእናንተ ነጻ ነው? አዎ፣ የእኛ አሁን ባለው ይዘት ነጻ ነው። ነጻ የሆነው ምንድን ነው? ተጠቃሚዎች ራሳቸው ናቸው መጥተው ይዘቶችን ድረገጹ ላይ የሚያካፍሉት እና እነዚህ ተጠቃሚዎች የሚያካፍሏቸው ይዘቶች ሌሎች ተጠቃሚዎች በነጻ ያገኛቸዋል ማለት ነው። እስቲ ለምሳሌ አንድ ሰው ወደ ድረገጻችሁ ቢሄድ ሊያገኛቸው የሚችላቸው መረጃዎች ምን ምን እንደሆኑ እንዲያው ለምሳሌ ግለጽልኝ። አሁን ለምሳሌ በኮምፒውተር አጠቃቀም ጋር በተያያዘ ለምሳሌ የድረገጽ አሰራር፣ የግራፊክስ ዲዛይን፣ ኤክሴል እነዚህ እንደዚህ የኮምፒውተር አጠቃቀሞችን በአካውንቲንግ ወይም በመዝገባ አያያዝ ብትሄድ እንደዚሁ ከመዝገባ አያያዝ የተያዙ ትምህርቶች አስተማሪዎች ሲያስተምሩ አይነት ይዘቶች እና በተለያዩ አይነት የትምህርት ዘርፎች እንደዚህ አይነት ትምህርታዊ የሆኑ ማጠናከሪያ አይነት ትምህርታዊ አይነት ይዘቶች በእኛ ድረገጽ በያቦርዳ ዶትኮም ይገኛሉ ማለት ነው። መልካም እንግዲያውስ፣ እንደዚህ ይገኛሉ እያለን ከምንነጋገር ለምን እኔም አሁን ወደ ድረገጽ ልግባና፣ abugeda.com ያ ኢአቡጌዳ ነው ገብቻ አለሁኝ። እንግዲህ ድረገጹ ላይ በርካታ ቪዲዮዎች ይታዩኛል። ወደታች ወረድ እያልኩኝ ነው። አስቀድመህ ከጠቀስካቸው እዚህ የቴዴክስ ንግግር በዳንኤል ጋድ ይላል። የተለያዩ ትምህርቶችንም ያዘሉ ጽሁፎች ይታዩኛል። እስቲ ከዚህ መሃል የትኛውን እንምረጥ? ለምሳሌ ሂሳብ ሂሳብ መማር እንፈልግ ቢባል፣ ወይ ደግሞ ስታቲስቲክስ መማር እፈልጋለሁ፣ ወይ ካልኩለስ መማር እፈልጋለሁ የሚል ሰው፣ ፊዚክስ መማር እፈልጋለሁ የሚል ሰው እዚህ ሄዶ ማየት ይችላል። እስቲ አንዱን ቪዲዮ እንስማ። ዛሬ የምናየው ደግሞ ሃይፐርቦሊክ የሚባል ነው። ሃይፐርቦሊክ ማለት ሳይን፣ ኮሳይን፣ ታንጀንት የሚባል እናውቃለን። አይ መጀመሪያ ማወቅ ያለው የሚገባን በሃይፐርቦሊክ ማለት ነው ሳይን ኮስ፣ አንታን የሚባል አለ ኦኬ okay። ለእነዚህ okay። ኤክስ እዚህ እናደርግለት። ኦኬ ለእነዚህ ቴክኒካል እንዴት ነው የሚቀይሩት? ይሄ ሃይፐርቦሊክ ኤች ይጨመርለታል ማለት ነው። ስለዚህ ምን ይሆናል? ሳይን ኤች ኤክስ ይሆናል ሳይን ሃይፐርቦሊክ ማለት ነው። ይሄ ደግሞ ኮሳይን አሁን ለምሳሌ ተማሪዎች ከሂሳብ ትምህርት ለምሳሌ በተያያዘ በአማርኛ እንደዚህ ማጠናከሪያ ትምህርት ቢፈልጉ እኛ ድረገጽ ላይ መጥተው ካለ በቀላሉ ሰርች እንችናለን። ይሄ መፈለጊያ ገጽ አለን። በዛ ፈልገው ካለ የሚፈልጉትን ማጠናከሪያ ያገኛሉ ማለት ነው። ይሄ ደግሞ በሁሉም ፊልድ ነው። በፊዚክስ ሊሆን ይችላል። ኮሌጅ ውስጥ በሚሰጡ ትምህርቶች ሊሆን ይችላል። ዩኒቨርሲቲ ውስጥ በሚሰጥ ትምህርት ሊሆን ይችላል። እንዲሁም ከፍ እያለ ይሄዳል። እንዲሁም ደግሞ ለማንኛውም ተገልጋይ ሊሆን የሚችል ለአዋቂዎች ቤት ላሉ ሰዎችም ሊሆኑ የሚችል ለተማሪዎች ብቻ ሳይሆን፣ ለምሳሌ ሲዲ እንዴት ማቃጠል ይቻላል፣ ወይም ደግሞ አንድን ነገር በኮምፒውተር ወይ ቪዲዮ ወይ ድምፅ እንዴት መላክ ይቻላል፣ የመሳሰሉትን በአማርኛ በራሳቸው ቋንቋ ማግኘት የሚችሉበት ነው። አንዳንድ ቪዲዮዎች ተመልክቻለሁ ከእነሱም እንዲሁም ደግሞ የምግብ አሰራር እሱ ራሱን ክህሎት ነው። አዎ የምግብ አሰራርም አለ። እስቲ ጥቂት እናድምጥ። ታዲያ የምግብ አሰራር እንዴት ሰንብታችኋል ተመልካቾቻችን? በዛሬው ቀን ደግሞ ያዘጋጀንላችሁ የምግብ አሰራር የስጋ ከድንች ጋር በአልጫ ነው። እዚህ ያዘጋጀነው ስጋ ካልጫ ጋር ከድንች ጋር ስንሰራ የሚያስፈልገን ነው፣ ስጋ ያስፈልገናል። የተፈጨ ስጋ አለን እዚህ ጋር ግማሽ ኪሎ ስጋ የተፈጨ ስጋ ሽንኩርት ያስፈልጋል ቅመሞችም አሉን አልጫ ስለሆነ ያው ኩርኩም ያስፈልገናል ማለት ነው የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው መስመር ላይ በስልክ ከሄልሲንኪ ፊንላንድ ሚካኤል ሙላት አራጌ ይገኛል ከጓደኛው ከፍጹም አሳምነው ጋር በመሆን ትምህርታዊ ድረገጽ ሰርተዋል። አቡጌዳ ዶት ኮም ይባላል። የተለያዩ ከሳይንስ ትምህርቶች አጠቃላይ የሆኑ የቤት ነገሮች እንዴት ይሰራሉ የሚሉ አስተሳሰቦችን እና ጥናቶችን የሚያቀርብ ድረገጽ ነው። ምንድን ነው እንደዚህ አይነት ድረገጾች ጥቅማቸው ትላለ? ያው ትምህርት ማንም ሰው መማር ይችላል። ይህንንስ ትምህርት የሚያቀርቡት ቪዲዮዎቹን የሚሰጡት እነማን ናቸው? ራሳችሁ ናቸው የምትሰሩት ወይስ ማን ነው የሚያቀርበው? በመጀመሪያ እነዚህ ትምህርታዊ ይዘቶች ኢትዮጵያን ማዕከል ያደረጉ ነው። የኢትዮጵያን ችግር ሊፈቱ የሚችሉ ናቸው። ለምሳሌ አንድ አሜሪካ ውስጥ ያለ ተመራማሪ አንድ የኢትዮጵያን ችግር ሊፈታ የሚችል ርዕሰ ጉዳይ ላይ ለምሳሌ በንጹህ ውሃ አቅርቦት ላይ ሊሆን ይችላል። ወይም በተለያዩ አርዕስቶች የእውነ ጥናታዊ ጽሑፍ ሲሰራ እኛ ሳይት ጋ እኛ ድረገጽ ጋ ሄደው እነዚህ ጥናታዊ ጽሑፎች ቢያስቀምጥ እና ሌሎች ተማሪዎች ኢትዮጵያ ውስጥ ያለ ወይም ከኢትዮጵያም ውጭ ያሉ ኢትዮጵያኖች ይህን ጥናታዊ ጽሑፍ ቢያዩ እና ይህን ጥናታዊ ጽሁፍ አይተው የበለጠ ደግሞ ቢያሳድጉት፣ ውሳኔ ሰጫ አካላቶች ፖሊሲ የሚያወጡ ሰዎች ደግሞ እነዚህን ጥናቶች ምርምሮችን ማዕከል አድርገው ለኢትዮጵያ እቅድ ያወጡ፣ ልዩ ሙያ ያላቸው እንደዚሁ ደግሞ ኢትዮጵያኖች እነዚህን እውቀቶች አይተው እነሱ ካላቸው ነባራዊ ክህሎት ጋር አዋህደው ለችግሮች እንደዚህ መፍትሄ መስጠት ቢችሉ እንደዚህ ሁሉም የእውቀት ማህበረሰቦች፣ ተማሪዎች፣ አስተማሪዎች፣ ፖሊሲ አውጪ አካሎች ውሳኔ ሰጪዎች፣ እንዲሁም ባለሙያዎች እንደዚህ አንድ ላይ እንደዚህ መጥተው በጋራ አንድ ላይ እጅና ጓንት ሆነው እንደዚህ ቢሰሩ እና ችግር እንዲፈቱ ለኢትዮጵያ በጣም ይጠቅማል። ይሄ ደግሞ ሶሪ በአይነቱ የመጀመሪያ የሆነ ነገር ነው። እንግዲህ ከዚህ ከዚህ ቀደምም ቪዲዮዎችን የሚሰበስቡ ድረገጾች አሉ። እንደምናውቀው ድሬቲዩብ፣ ኢትዮቲዩብ የመሳሰሉ ድረገጾች አሉ። ምንድን ነው የሚለየው የእናንተን ይህን ይውል? አንደኛ የኛ ሙሉ በሙሉ ትምህርት አይል ነው። ትምህርትን ማዕከል ያደረገ ነው። ሁለተኛ ደግሞ ትምህርት ሀይ ደግሞ ስንል ኢትዮጵያ በተለያዩ ዓለም ያሏት ተማሪዎችን ምሁራኖችን ለኢትዮጵያ ሁለገብ ችግር መፍትሄ ለማምጣት የሚያሰባስብ ነው። ይሄ በጣም ይለያል ከሌሎች። ስለዚህ ማንም ሰው ልክ ዩቱብ ላይ እንደሚደረገው ሁሉ በእናንተ ድረገጽ ሄዶ ቪዲዮም ሆነ የተለያዩ መልእክቶችን ማስቀመጥ ይችላል ማለት ነው። እንዴት እንደሚሰራ እስኪ ያብራራለን። ማስቀመጥ ይችላል ትክክል ነው። ለምሳሌ አንድ ሰው የፌስቡክ ወይም የጎግል ፕላስ ተጠቃሚ ከሆነ በዛ በቀጥታ እኛ ድረገጹ ላይ መግባት ይችላል። ከሌለው ደግሞ አዲስ እንደ አዲስ ተመዝግቦ አዲስ አካውንት ፈጥሮ የእኛ ድረገጽ አባል ተጠቃሚ መሆን ይችላል። እንደዛ ሬጅስተር ካደረገ በኋላ ከተመዘገበ በኋላ ትምህርታዊ የሆኑ ቪዲዮዎችን ባሉት በተለያዩ የትምህርት ክፍሎች ማስቀመጥ ይችላል። ትምህርታዊ የሆኑ ጽሁፎችን፣ ጦማሮችን ባሉት የተለያዩ የትምህርት ክፍሎች ማስቀመጥ ይችላል። ትምህርታዊ የሆኑ ጥናታዊ ጽሁፎች ባሉት ክፍሎች ማስቀመጥ ይችላል ማለት ነው እና በዛ እዛ እኛ ድረገጽ ውስጥ ላሉት የማህበረሰቦች ማካፈል ይችላል። እንዲሁም ደግሞ ይህ ድረገጽ ላይ ያልተመዘገቡት ግን እንዲሁ መጥተው ድረገጹን የሚጎበኝትን ሰዎችን መድረስ ይችላል ማለት ነው። እንግዲህ እናንተ ሁለታችሁ ትተዋወቁ ነበር እና ሀሳቡን እንዴት እንዳመነጫችሁት እንደው ምን ውጤት እናመጣለን ብላችሁ ነው ወደዚህ ስራ የገባችሁት? ሚካኤል አንተ እና ፍጹም አመሰግናለሁ። ሄኖክ እኛ እንግዲህ እኔ እኔ እና ፍጹም አሳምነው እንግዲህ ጓደኛ ማቾች ነው ድሮ ጀምሮ ከሃይስኩል ጀምሮ ማለት ነው። አዲስ አበባ እና ድሮ ቀልል ነበር ልጅ ሆነን፣ አሁን ደግሞ አደግን፣ አሁን ደግሞ ቁም ነገር ማውራት ጀምርም ማለት ና ቁም ነገር ስናወራ ሁሉ ጊዜ ተለያዩ ነገሮች እናወራለን። በተለይ ደግሞ ሁለታችን የአይቲ ባለሙያዎች ስለሆነ ሁልጊዜ ጊዜ ምን እናብያል ንዋይ ነበር እና ደግሞ በአይቲ መልኩ ብዙ ያየናቸው ችግሮች አሉ እና አንደኛው ይሄ የትምህርትን ማዕከል ያደረገ የትምህርታዊ የሆነ የእውቀት ፍሰት ችግር እንዳለ መለስተኛ ጥናት ካደረግን በኋላ ከዛ በኋላ ይሄን አይነት የፈጠራ ስራ በመዘየት ከዛሬ አንድ አመት ተኩል አካባቢ ኢአቦጌና ለመስራት ወሰንም። ከዛ ሳይንሳዊ ጥናቶች፣ እቅዶች፣ ሌሎች ተጓዳኝ ነገሮችን ማድረግ ከዛሬ ሁለት ወር ገደማ አካባቢ ድረገጹን ለመጀመሪያ ጊዜ ለተጠቃሚዎች አወጥተነዋል ማለት ነው። እንግዲህ በጣም አጭር ጊዜ ነው፣ ከሁለት ወር በፊት ነው ይሄንን ድረገጽ ያወጣችሁት። የሰው ምላሽ ምን ይመስላል? በጣም ነው የሚገርመው። እኛ እንግዲህ እንደዚህ በአጭር ጊዜ ውስጥ እንደዚህ አዲስ የሆነ ነገር አውጥተን ተቀባይ አግኝተን ተጠቃሚዎች እየመጡ የተለያዩ ትምህርታዊ ይዘቶችን ያካፍላሉ፣ እንዲሁም ደግሞ ተጠቃሚዎች መጥተው እንዲሁ በብዛት ይጎበኙናል ብለን አስበን አልነበረም። እንደውም አሁን ያለን የተጠቃሚዎች ብዛትና ድጋፍ የበለጠ እንድንሰራ ነው የሚያበረታታ ነው። በጣም መልካም። እንግዲህ በእጅጉ አድርጌ ነው የማመሰግነው ሚካኤል ሙላት አራጌ ከልጅነት ጓደኛ ከፍጹም አሳምነው ጋር ሆነ የጀመራችሁትን ትምህርታዊ ድረገጽ አስመልክቶ ለሰጠህን ማብራሪያ፣ እንዲያው በአጠቃላይ የመጨረሻ ጥያቄ ላድርገውና ይሄንን ወጣቶች ልክ እንደናንተ አብረው ያደጉ አብረው የተማሩ ወጣቶች በሚሰሯቸው ስራዎች ተባብሮ መስራትን፣ አንድን ሀሳብ ደግሞ አጎልብቶ መሬት ወደ ረገጠ ስራ ማውረድ በጣም ከባድ ስለሆነ በእናንተ የነበሩ ፈተናዎች ምን እንደሚመስሉና ከዚህ ምን ሊማሩ እንደሚችሉ በመግለጽ እናጠቃል። አመሰግናለሁ። እኔ ያው የማየው የሁሉ ነገር ምንጭ ሀሳብ ነው። በተለይ ደግሞ የጥሩ ነገር ምንጭ ጥሩ ሀሳብ ነው። እኛ እኔና ፍጹም ምን ጥሩ ነገር እንስራ ብለን እናስብ ነበር በተደጋጋሚ ማለት ነው። እና ያን እንደዚህ አይነት ሀሳብ በማሰባችን ነው እንግዲህ ይሄን ድረገጽ ለተጠቃሚዎች እያደረስ ነው ማለት ነው። እና ሁሉም ኢትዮጵያኖች በተለያየ ዓለም የሚገኙ ኢትዮጵያኖች እንደዚህ ሁለት ወይም ሶስት ሲሆኑ እንደዚህ ምን ጥሩ ነገር እናርግ እኛ በራሳችን በምንችለው በአቅማችን ምን እናርግ ብለው ቢወያዩ ጥሩ አይነት መልስ ያገኛሉ ብዬ ተስፋ አደርጋለሁ። በጣም ነው የማመሰግነው፣ ሚካኤል ሙላት አራጌ። እግዚአብሔር ይስጥልኝ። እኔ ማመሰግናለሁ በዚህ አጋጣሚ በመላው ዓለም የሚገኙ የአሜሪካ ድምፅ ታዳሚዎች የአቦጊዳ ዶት ኮም ድረገጽን እንዲጎበኙና ያሏቸውን ትምህርታዊ ይህቶች እንዲያጋሩ አመሰግናለሁ በጣም አመሰግናለሁ ሚካኤል አመሰግናለሁ Can you blow my whistle, baby? With baby. Hell we go. Look, I'm betting you like people. And I'm betting you love people. And I'm betting you like girls. So give love to girls and stroke your little ego. I bet you I'm guilty your honor. That's how we left in my number. Who in the hell don't pay the road wider? There's only one drop and one rider. I'm a damn thing, order the more damn Pain. Pull a damn hamstring tryna put it on ya. Let your lips spin back around, come on Slow it down, baby, take a little longer. Whistle, baby, whistle, baby, let me know, girl. I'm gonna show you how to do it and we start real slow. You just put the lips together and you come real close. Can you blow my whistle, baby? የመስታወት ዝግጅት ወደ መገባደሉ ተቃርቧል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። ያለፏችሁን ዝግጅቶች ደግሞ በድረ ገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማህሪክ ቪኦኤ ኒውስ ዶት ኮም ስላሽ አማህሪክ ገብታችሁ መከታተል ትችላላችሁ። በትዊተርና በፌስቡክ ደግሞ ቆንጅታዬ እንደምታደርገው ሁሉ ቪኦኤ አማሪክ ብላችሁ ተከተሉ። ለአራት ሰዓት በሚቀሩን ጥቂት ደቂቃዎች የምሽቱን ዜናዎች እናሰማችኋለን። እስከዚያው ግን በዚህ ዜማ እንቆይ። የዓለም ማጠቃለያ ዜና አሰማለሁ። ከተቋቋመ 109 ዓመታትን ያስቆጠረው ታሪካዊውና በኢትዮጵያ የመጀመሪያ ሆቴል የእቴጌ ጣይቱ ዛሬ ጠዋት ከፍተኛ ቃጠሎ እንደደረሰበት ተገልጧል። በሰው ሕይወት ላይ ስለደረሰ ጉዳት የታወቀ ነገር የለም። ዘጋቢያችን እስክንድር ፍሬው ነገ በስፋት ይዘግብበታል። ሰሜን ምስራቅ ናይጄሪያ ውስጥ በደረሱት ሁለት ፍንዳታዎች በትንሹ 19 ሰዎች ሞተው ሌሎች 20 ቆሰሉ። ማይዱጉሪ ከተማ በሚገኝ የገበያ ስፍራ ለደረሰው የአጥፍቶ ጠፊዎች ፍንዳታ ኃላፊነት የወሰደ ወገን የለም። ይሁንና የቦርኖ ዋና ከተማ ማይዱጉሪ የሚገኘው እስላማዊ አማጺ ቡድን ቦኮ ሃራም ባለበት ይዞታ አካባቢ ነው። ዛሬ እሁድ ፈረንሳይ ዋና ከተማ ፓሪ ውስጥ ሽብርተኞች ባካሄዱት ጥቃት ለተገደሉ ቤተሰቦች የሀዘን ተካፋይነታቸውንና አጋርነታቸውን ለመግለጽ በተካሄደ ታላቅ ሕዝባዊ ሰልፍ የፈረንሳያ ፕሬዚዳንት ፍራንሷ ኦላንድ ከሌሎች በርካታ የዓለም መሪዎች ጋር መካፈላቸው ተነገረ። ሰሜናዊ ሊባኖስ ከተማ ትሪፖሊ ውስጥ በሚገኝ አንድ ካፌ ውስጥ ሁለት አጥፍቶ ጠፊዎች ባደረሱት ፍንዳታ ቢያንስ አስራ ዘጠኝ ሰዎች ሞተው ሌሎች ሰላሳ ሰባት ቆስለዋል። በተሳሳተ አቅጣጫ በከፍተኛ ፍጥነት የሚጓዝ አንድ ነዳጅ የጫነ ቦቴ በደቡባዊቷ የፓኪስታን የወደብ ከተማ ካራቺ ውስጥ ከህዝብ አውቶቡስ ጋር ተጋጭቶ ቢያንስ አስራ ዘጠኝ ሰዎች መሞታቸው ተገለጠ። የሰዓቱ የዓለም ዜና በዚሁ ይጠቃልላል። አዲሱ አበበ ነኝ። ሰላም፣ ደህና አደሩ Thank የአሜሪካ ድምፅ ሬዲዮ በ25 እና በ30 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ 4 ሰዓት ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ሰኞ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ ካቀናበረልን ከንጉሱ ታምሬ ጋር ሆነን የምንሰናበታችሁ ቆንጂት ታይና ሄኖክ ሰማግዜርነን። ሰላም፣ ሰላም። ደህና ሁኑ። ደህና